ንግድና ምጣኔ ሀብት የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በፋይናንስ ሚኒስቴር በኩል ጠይቋል የአሜሪካ ድምፅ ያነጋግራቸው የምጣኔ ሀብት ባለሙያ ዶክተር ደግዬ ጎሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑንና መንግስት የተለያዩ የገቢ ማሰባሰቢያ መርሃ ግብሮችን ማውጣት ያለበት መሆኑን ይናገራሉ። ይሁን እንጂ በዚህ ዓመት የቀረበው የበጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነም ተመልክቷል። በሀገሪቱ የምጣኔ ሀብት ይዞታ ላይ ያለውን አሉታዊና አዎንታዊ ጎን ይመለከታል። ዶክተር ደግዬን ያወያየው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ተከታዩን አሰናድተዋል። መንግስት ያጋጠመውን ተጨማሪ ወጪ ለመሸፈን የ122 ቢሊዮን ብር የበጀት ጥያቄ በገንዘብ ሚኒስቴር በኩል ለሚኒስትሮች ምክር ቤት ማቅረቡን የመንግስት መገናኛ ብዙሃን ግበዋል። ተጨማሪው በጀት ይውላል የተባለው ለመከላከያና ለሰብአዊ እርዳታ እንደሆነም ተመልክተዋል። በተለይ በሰሜን ኢትዮጵያ ለጠፋው ወጪና ለደረሰው ጉዳት ማካካሻ የሚሆን ገንዘብ መሆኑንም የገንዘብ ሚኒስቴር አስታውቋል። በዚህ ዓመት ተዘጋጅቶ የቀረበው ተጨማሪ የበጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነም ተመልክቷል። ለዚህ የ2014 ዓ ም የተያዘው ዓመት ከእስከዛሬዎቹ ከፍተኛው ሲሆን 561 ቢሊዮን ብር መሆኑም ተመልክቷል። ከ213 ጋር ሲነጻጸር የ85 ቢሊዮን ብር ብልጫ አለው። ስለዚህ አሁን የቀረበው የሚጸድቅ ቢሆን ከ680 ቢሊዮን ብር በላይ እንደሚሆንም ተዘግቧል። መንግስት በሰበሰበው ገንዘብ ወጪውን ለመሸፈን አዳጋች በመሆኑ ተጨማሪ ወጪ ያስፈልጋል የሚሉት ዶክተር ደግዬ ጎሹ በኢትዮጵያ የኢኮኖሚክ ባለሙያዎች ማህበር የምጣኔ ሀብት ተመራማሪ ናቸው። የተቋሙን ሳይሆን የራሳቸውን አስተያየት መሆኑን በመግለጽ ስለተጠየቀው የጭማሪ በጀት ተከታዩን ማብራሪያ ሰጥተዋል። ተጨማሪው የሚለው ምክንያቱ አንደኛው ለመልሶ ማቋቋምና ለመልሶ ግንባታ በግጭቱ ምክንያት ለመዋል ነው ለመከላከያ ሳይሆን ለዚህ ሁለተኛው ለፌዴራል ሲስተሙ ለሌሎች ስራዎች የሚሆን ተጨማሪ በጀት መሆኑን አይቻለሁ እንግዲህ ይህ በጀት በአመቶች የተመደበው ኦሪጂናል በጀቱ ወደ አምስት መቶ ስልሳ ሁለት ቢሊዮን ብር ነበረ ይሄ ኦሪጂናል በጀቱን ወደ ሀያ ሁለት በመቶ ይሆናል እንግዲህ በነበረው ያልተጠበቀ ተጨማሪ ውጪ አንድ ሁለትም ኢትዮጵያ እንግዲህ እንደምታውቀው በአለም ላይ በጣም ከፍተኛ ዋጋ ግሽበት አለባቸው ከሚ የሚባሉት አስር ሀገራት ውስጥ ገብታለች። ያም ራሱ ኢንፍሌሽኑ የራሱ ኮስት ስላለው እሱንም ለማካከታቸው ይሆናል። ግን ለዚህ ለሁለት ተግባራት እንደሆነ ሰምቻለሁ። የበጀት ጭማሪው ለምን እንደሚያስፈልግ ሲያብራሩ ዶክተር ደግዬ እንዲህ ይላሉ። የበጀት ጭማሪው በጣም አስፈላጊ ነገር ነው። ምክንያቱም በሶስቱ ክልሎች እንዲያውም የበጀት ጭማሪው ትግራይ ክልልን አይጨበም ባይዘወይ ለሁለቱ ክልሎች ነው የሚለው። ሶስቱን ክልሎች ከወሰርካቸው ከፍተኛ ኮንፍሊክት ነበረባቸው፣ ጉዳ ደርሶባቸዋል። የሶስቱ ክልሎች ውስጥ ከሰላሳ ሰባት በመቶ ሰላሳ አራት ሚሊዮን አካባቢ በአጠቃላይ ሰላሳ አራት በመቶ የአገሪቷን ህዝብ የሚሸፍን ነው። በቆዳ ስፋትም በጣም ሰፊ ነው። ስለዚህ ደግሞ በአብዛኛው ሀያ ሰላሳ አመት ወደኋላ ኋላ ዲቫስቴት ሆነዋል ነው የሚባለው። ይሄን ለመሸፈን እንግዲህ በጀት ተጨማሪ በጀት አስፈልጋል። መንግስት የበጀት ጭማሪውን የጠየቀው በጦርነቱም ሆነ የምጣኔ ሀብቱን ስብራት ለመጠገን በቂ ገንዘብም ሆነ ገቢ ማሰባሰብ ባለመቻሉ እንደሆነ ገልጿል። በሌላ በኩል ደግሞ ተጨማሪ በጀት ጥያቄው የመጣው በገንዘብ ሚኒስትሩ በኩል ይሁን እንጂ መንግስት ያው የጠየቀው መንግስትን ነው። ጥያቄውን ላቀረበው መንግስት በጀቱን የሚፈቅደው መንግስት ከየት አምጥቶ ነው የሚሰጠው? ዶክተር ደግዬ ገንዘቡን ከየት እንደሚመጣ ጠየኳቸው። እንግዲህ እሱ መንግስት የተለያየ ዕቅድ ይኖረዋል። ከዶሜስቲክ ወይ ፎሬን ሶርስ ሊኖረው ይችላል። ስለዚህ ሶርሱ በዋናነት ያን ያክል ሰስተኔ ብር አይሆንም። በዚህ መንገድ ጦርነቱ ያስከተለውን ጉዳት ሙሉ በሙሉ መመለስ እና ሪኮንስትራክት ማለት ራዲኬት ማድረግ ይቻላሉ። ኢኒሽቲቭ ጥሩ ነው። ለመጀመሪያ ያህል ግን ያ በፍጹም አዋጭ የሚሆንበት ሁኔታ የለም። አዋጭ አይደለም። ምክንያቱም ጉዳቱ ሀያ ሰላሳ ዓመት በኋላ ከወሰዳቸው እነዚህን ክልሎች መልሶ እንትን ለማለት ቢያንስ ቢያንስ የአምስት ዓመት የተለየ ፕሮግራም ካልተቀረበ በስተቀር በመስሪያ ቤት ደረጃ በአኗዋል በጀት ተፈቶ ችግሩ ወደ ነበሩበት ቢያንስ በአጭር ጊዜ ውስጥ የተወሰነ ሊሰራ ሊጀምሩ የሚችሉበት እድል አይደለም ያለው። ዶክተር ደግዬ ሶስቱም ክልሎች ተጎጂ በመሆናቸው ከዚህ በፊት የወጣው የአምስትም ሆነ የአስር አመት የምጣኔ ሀብት እቅዱ ዋጋ ስለሌለው እንደገና መከለስ ያለበት መሆኑን ያስረዳሉ። ሌላው ቀርቶ እኮ የአምስት አመት እቅድ እኮ አሁን ሪሌቫንት አይደለም። የአስር አመት እቅድ የተሰራው ማለት ለምን ሰላሳ አርባ በመቶ የሚሆነውን የኢትዮጵያ ህዝብ ሪሌቫንት ከሆነ ለእነዚህ የማይገናኝ ከሆነ ሪቫይዝ ማድረግ ያስፈልጋል። የተመደበውም ሪሶርስ ለተጎዱ ክልሎች ወደ ተጎዱ ሊቀንስ የሚችልበት ኦፊስ ሊዘራረግ የሚችልበት ስላለ በከፍተኛ ደረጃ ሪሶርስ ሞቢላይዝ ማድረግ የሚጠይቅ ነው። ከውጭም ከሀገር ውስጥም የምጣኔ ሀብቱ ባለሙያ ይህ በአግባቡ ካልተፈታ ለቀጣይ ግጭቶች መንስኤ ሊሆን እንደሚችልም በማስረዳት የሚከተለውን ምክር ይለግሳሉ። ከዚህም የተነሳ እኔ ሰጀስት የማደርገው በፕሮግራም መልክ ነው። ይሄ ለመጀመሪያ ክል እንደመነሻ ጥሩ ቢሆንም በትክክል ይሄ አድረስ አልተደረገ፣ እንዲሁም ለቀጣይ የሌሎች ግጭቶች መንስኤ ሊሆን ይችላል። አምባላንሱ በጣም ከፍተኛ ነው። ክልሎች በተለያየ እድገት ደረጃ ላይ ሆኖ ማለት ነው። በዚህ በጦርነት ምክንያት እነዚህን ወደ ተመጣጠነ ነገር ለማምጣት አንድ ኢንዲፔንደንት ወይም ነፃ የሆነ ታንድ ወይም ፕሮግራም የሚመራው ካልተቋቋመ በስተቀር እንዲህ በቀላሉ የምንፈታው ችግር አይሆንም። እንደዚህ አይነት ፈንድ አቋቁሞ ፕሮግራም ቀርጾ የመልሶ ማቋቋምና የግንባታ ፕሮግራም ቀርጾ ያ ኢንዲፔንደንት የሚመራ በቦርድ የሚመራ ሪሶርስ ሞቢላይዝ የሚያደርግ ይህንን ሪሶርስ ሪአሎኬት የሚያደርግ ሪኮንስትራክሽን ላይ እንዲሁን የሚያደርግ ከክልሎች ጋር በከፍተኛ ቅንጅት የሚሰራ ነው። ከተጎዱ ኢቨን የተጎዱ ሪሶርሱ ብቻ ላይሆኑ ይችላሉ። መጠኑ ቢለያይም ሌሎቹን ጋር በኦሮሚያም የተወሰነ ፓርቶች ወይም ሴክተሮች ሊኖሩ ስለሚችሉ፣ በዚያ መልክ በጣም ኮምፕሬንሲቭ ወይም ጥቅል አፕሮች የሚጠይቅ ነገር ነው። ለመጀመር ያህል ግን ጥሩ ነው የሚል ነገር ነው ያለ ገንዘቡ ግን በቂ ስለሆነ ሳይሆን ከመንግስት አቅም ጋር የሚገናኝ ስለሆነ። አድማጮቻችን፣ ከዶክተር ደግዬ ጋር ያደረግነው ውይይት በዚህ አላበቃም። ቀጣዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።